ኢትዮጵያ የተካሄደውን ጦርነት ጨምሮ በኢትዮጵያ በተለያዩ አካባቢዎች የሚነሱ ግጭቶችና የፖለቲካ አለመረጋጋቶች በበርካቶች ላይ ከፍተኛ ጫና ቢያሳድርም ሴቶችና ህጻናት ግን የችግሩ ገፈት ቀማሾች ናቸው። በመሆኑም ግጭትን በዘላቂነት ለማስወገድና ና ሰላምን በመገንባት ሂደት ውስጥ ሴቶች ወሳኝ ሚና ሊኖራቸው ይገባል። ለመሆኑ በኢትዮጵያ የበርካታ ንጹሐን ህይወት የተቀጠፉባቸው በርካቶች ከቤት ንብረታቸው የተፈናቀሉባቸው በተለይ ደግሞ ሴቶች የተለያዩ ጥቃቶች ሰለባ የሆኑባቸውን ግ ግጭቶች ለማስቆም እና ዘላቂ ሰላም በሀገሪቱ እንዲሰፍን ሴቶች ምን ያክል ተሳትፎ አላቸው? ከቁጥር በዘለለስ ውክልና እንዲኖራቸው በውሳኔ ሰጭነት እንዲሳተፉ ምን አይነት ስራዎች ይሰራሉ? ዛሬ በስልክ ውይይታችን የምናነሳው ሀሳብ ነው። ቆይታችሁ የጋቢና ቪ አድማጮች የዕለተ ረቡ ሰኔ 222014 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምረናል። ምሽቱን በማስተናገድ አብሬያቸው የማመሸው ስመኝሽ የቆየነኝ፣ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና እንዲሁም በማስተባበር ሀብታሙ ስዩም ከስቱዲዮ አብረውን ያመሻሉ። አሁን ወደ ቀዳሚ ወደ ሆነውና የእናንተን አስተያየቶች ወደምናስተናግድበት የ የስልክ ውይይታችን ነው የምናልፈው ርዕሳችን የሴቶች የኢትዮጵያ ሴቶች ሚና ለሰላም ግንባታ ይሆናል። ኢትዮጵያ በተደጋጋሚ የሚከሰቱ ግጭቶችን ለማስቆምና ዘላቂ ሰላም ለማስፈን ጥረቶች በሚደረጉ ጥረቶች ውስጥ ሴቶች ተሳታፊ እንዲሆኑ የተለያዩ ጥረቶች ይደረጋሉ። እኛም ለዛሬ የስልክ ውይይታችን ሴቶች ለኢትዮጵያ በአሁኑ ወቅት እጅግ አስፈላጊ በሆነው የሰላም ግንባታ ሂደት ውስጥ ምን ሚና ሊኖራቸው ይገባል፣ እየተደረጉ ያሉ እንቅስቃሴዎችስ ሴቶችን ምን ያክል ተሳታፊ እያደረጉ ነው በሚለው ሀሳብ ላይ ለመወያየት ሁለት እንግዶችን ጋብዘናል። እንግዶቼ አንቺ ብዬ እንድጠራቸው ስለፈቀዱልኝ በዛ መሰረት እቀጥላለሁ። የመጀመሪያዋ እንግዳዬ ወይዘሮ ሳባ ገብረ መግድን የኢትዮጵያ ሴቶች ማህበራት ቅንጅት ዳይሬክተር ናት። ሁለተኛዋ እንግዳይ ደግሞ ሴታዊት የተሰኘው ተቋም መስራችና ዳይሬክተር የሆነችው ሲህን ተፈራ ናት። በቅድሚያ ሁለታችሁም ግብዣይን ተቀብላችሁ በውይይቱ ላይ ስለተገኛችሁ በጣም አመሰግናለሁ። እሺ፣ ሳባ እንግዲህ ከአንቺ ሳባ በቅድሚያ ካንቺ ልጀምር። በኢትዮጵያ እንግዲህ በተለያዩ ማህበረሰብ ውስጥ ሰላም ሲጠፋ፣ ግጭት ሲበራከት፣ ወይም በጦርነት ጊዜ ሴቶች በተለይ በአካላቸው ወይም ስነልቦናቸው፣ እንዲሁም በማህበራዊ ህይወታቸው ላይ የሚደርስባቸው ተጽዕኖ ምን ይመስላል? እሺ አመሰግናለሁ። እንግዲህ ጦርነት፣ ግጭት የተለያዩ ሰብአዊ ቀብሶችን እንደሚያደርሱ እናውቃለን። በመላው ሕዝብ ላይ ኖት በሴቶች ላይ ብቻ አይደለም፣ በሁሉም ማህበረሰብ ላይ ግን በይበልጥ ደግሞ በሴቶች ላይ የሚደርሰው ነገር እጅግ የከፋ ነው። ምክንያቱም አንደኛው ከጦርነት በፊትም የሚቆዩበት ሁኔታ የሴቶችና የስርዓተ ፆታ አለመስተካከል ውሳኔ ሰጪ አለመሆናቸው፣ በኢኮኖሚ መቸገራቸው፣ ሌሎች ሌሎችንም ሁኔታ ጨምሮ ግጭቶች በሚመጡ ጊዜ ያንን ደግሞ የበለጠ እንዲባባስ ያደርጋል። በተለይም ደግሞ ኢሚዲየትሊ ግጭቶች በሚደርሱበት ጊዜ አሁን እንደምንመለከተው ከዚህም በፊት የሚያሳየን ከፍተኛ የሆነ የጾታ ጥቃቶች ይፈጸማሉ። የህጎች አለመኖር፣ የህግ ስርዓት መፍረስ፣ ኢንፍራስትራክቸሮችን መፍረሳቸው ደግሞ አገልግሎት በቀላሉ ሊያገኙባቸው የሚችሉ የነበሩ በተለይ ከጤና ጋር ተያይዞ ከኢኮኖሚ ጋር ተያይዞ ያገኙባቸው የነበሩ አገልግሎቶችም መፍረስ መፈራረሳቸው አለመን በቦታ አለመኖራቸው መልሶ ደግሞ ከጤና ከስነ ተዋልዶ ጋር ተያይዞ ከኮቪድ ጋር ተያይዞ ከፍተኛ ችግር ያደርስባቸዋል። እንዲሁም ሲፈናቀሉም ደግሞ ከሌላው በህብረተሰብ በተለየ ሁኔታ ሴቶች ይጎዳሉ። ምክንያቱም የሚቆዩባቸው ቦታዎች የሚኖሩባቸው ቦታዎች የበለጠ ከነበረባቸው ድህነት ወይም ከነበረባቸው የተለያዩ ኢንአክሴሲብሊቲ ጋር ተያይዞ የበለጠ ተጠቂ የሚያደርጋቸው እንደውም ለሌሎች የጾታዊ ጥቃት ችግሮችም የሚያፈናቅ የሚዳርጋቸው ነው። ስለዚህ በመፈናቀልም ይሁን እንደገናም ደግሞ በቀጥታ ከሚደርስባቸው ጥቃት በተለየ ከግጭቱም በኋላ የሚቆይ ረዥም ጊዜ የሚቆይ ከፍተኛ ችግር ውስጥ ነው የሚቆዩት። የኢኮኖሚ ምርታቸው ወሳኝነታቸው የበለጠ ጉዳትና ችግር ውስጥ ነው የሚገባው። እኛ በበለጠ እንደውም ስንመለከተው በተለይ ሴቶችን እኩልነት ለማረጋገጥ የኢኮኖሚ አቅማቸውን ለማሳደግ፣ ጤና አገልግሎቶቻቸውን ለማሳደግ ሲሰሩ የነበሩ ስራዎች በእነዚህ ጊዜ ተመልሰው ወደ ኋላ ነው የሚሄዱት እና እንደውም ጥቃት ወደ ኖርማላይዝድ ወደ መሆን ነገር እንዲደርስ ያደረገዋል እና ይሄ በጣም አስኪና ከፍተኛ ችግር ነው ብለን ነው የምናስረው። ይህንን ነው ማለት ይችላል። ሲህን ወደ አንቺ ልምጣ። ትንሽ ዘግየት ብለሽ ነው የተቀላቀልሽን በድጋሚ ወደ ፕሮግራማችን በሰላም መጣሽ፣ እናመሰግናለን። እንግዲህ ሰላም በሚጠፋ ጊዜ በሴቶች ላይ የሚደርሱ ተግዳሮቶችን ሳባ ገልጻቸዋለች እና እንደዚህ አይነት ለብዙ ጥቃት ተጋላጭ የሆኑ ሴቶች እንግዲህ ከምንም ነገር በላይ የሰላምን አስፈላጊነት ይረዳሉና በሀገራችን ሴቶች ግጭትን ለማብረድ ብሔራዊ መግባባቶችን በመፍጠር ሂደት ላይ ምን አይ ምን ያክል ተሳትፎ አላቸው? በቁልፍ ሂደቶች ላይ ውሳኔዎች ላይ ያላቸው ተሰሚነትስ ምን ያክል ነው? ያመሰግናለሁ። መቅደም ያለበት ከሰላም ግንባታው በፊት ያው ግጭት መቆም አለበት። ኮንፍሊክት ሬዞሉሽን የምንለው ያለ እና ብሔራዊ እርቅም ወይም የመግባባት ሂደቶች የተጀመሩ አሉ። ሁላችንም እንደምናውቀው አንዳንዴ ያዝ ለቀቅ ነው። ያው ያሉትም ግጭቶች በጣም ውስብስብ ከመሆናቸው የተነሳ በተለያየ የሀገራችን ክፍሎች ክፍላት ላይ ስላለ አንዱን ሲያዝ አንዱን የመልቀቅ ነገር አለ እና ለመሳተፍ ሙከራዎች አሉ። ነገር ግን የሴቶች ፍላጎት ወይም ሴቶች ወደ እነዚህ ሂደቶች እንዲካተቱ ቦታው ክፍት ነው ወይም የሚለው ጥያቄ ያስፈልጋል። ምክንያቱም አሁን ሰባ የምትመራውን ድርጅት ናይዋም ትምራንም የሚባል በቅርብ የተቋቋመ የሴቶች ንቅናቄ አለ እና በተለይ ናሽናል ዳያሎጉ የብሔራዊ የእርቅ ዳያሎጉ ለፈለ ሴቶች እንዲሳተፉ ንቅናቄ እያደረጉ ነው። ግን አሁን ያይዘን ያለ ነው። በእኔ በእኔ ቦታ የውክልና ፖለቲካ የሆነ ቦታ ድርሶን ከዛ በኋላ ግን ያሉትን ክፍተቶች ነው የምናየው። ምክንያቱም ብዙ ጊዜ ቢጮህም ሴቶች አልተወከሉም ብለን ብንናገርም ከዛ በኋላ የእውነት ሰብረን ገብተን እንዲወከሉ እያደረግን አይደለም። አሁን በቅርብ ራሱ ከትላንትናም ከትላንት ወዲያም የወጡ ስቴትመንቶች ያው ሁላችንም እንዳያችሁት የሰላም ድርድር ብሎ መንግስት የማሱ አካላት ውስጥ አንድም ሴትም የለችም። ናሽናል ሴኩሪቲ ካውንስል ወይም የብሔራዊ የደህንነት ምክር ቤት የጠቅላይ ሚኒስትር አብይ የሚመሩት ውስጥ አንድም ሴት የለችም እና lekya lautu dehe han ta ta ta minister cabinet um the men representatives like inya nambala ne tapak no ngar ahun muli bamu lita chono mena yo jadi bikutasi tanya selekpetasi di angku tal boho no de sekomal nbalai ye dia ሳለ ሴቶች ህጻናት ሰምተን በማናውቀው ደረጃ አንቀጻጽ የሆኑ የፆታ ጥቃት እየደረሰ ርሳለ ግን እነዚህ እንደሚያስፈልጉት ውስጥ ግን የመሳተፍ እድል እየተሰጠን አይደለም። ስለዚህ ክፍተቶች በጣም አሉ። እስቲ ሳባው ዳንቺ ልመለስ። እንግዲህ አሁን ሲህን እንደገለጸችው የሴቶች ተሳትፎ እጅግ አናሳ ነው። በእንደዚህ አይነት ወሳኝ በሆኑ ሀገራዊ የሰላም ግንባታ ወይም ግጭትን ለማስቆም በሚደረጉ ጥረቶች ውስጥ እና በቅርቡ የኢትዮጵያ ሴቶች ማህበራት ቅንጅት የኢትዮጵያ ሴቶች ለሰላም ግንባታ የሚል እንቅስቃሴ ጀምሮ አይቻለሁ እና ሴቶችን በምን መልኩ ነው በክልልና ና በሀገር ደረጃ በሰላም እንቅስቃሴዎችን እንዲያስተባብሩ፣ እንዲመሩ፣ እንዲሳተፉ እድሉን የሚያመቻቸው የኢትዮጵያ ሴቶች ለሰላም ግንባታ ስብስብ ሀሳብ የመጣው ምንድን ነው? ድምፅህንም እንዳለችው ያው ብንጠብቅም ብንጠብቅም ያው ሴቶች እየተሳተፉ እንዳልሆነ በሰላም ሂደቱም በሌሎችም የውሳኔ ሰጭነት በአግባቡ እየተሳተፉ እንደሆነ እናያለን እንዳልሆነ እናያለን። በሌላ በኩል ደግሞ ሴቶች ከፍተኛ ተጠቂዎች የግጭቱም፣ የጦርነቱም የማንኛውም እንዲህ አይነት ችግር ሲፈጠር የመጀመሪያዎቹ ተጋላጮች እየሆኑ እንደሆነ ደግሞ እናያለን እና ይህንን ሆን ብለን ኮንሽስሊ ካለ አድሬስ ካላደረግነው ይህ ችግር ሊፈታ አይችልም በሚል ነው እንግዲህ ይህንን ንቅናቄ ጀመር ነው። ከንቅናቄን ባለፈ የተለያዩ ከሁሉም ክልሎች በተቻለ መጠን ሁሉንም ክልል አሁን በአሁኑ ሰዓት መያዝ ባንችልም ከተለያዩ ክልሎች የመጡ ኮሚኒቲ ሌቭል ያሉ በተለያየ ደረጃ በፎርማል ኢንፎርማል ሴክተር ውስጥም ያሉ ወጣቶች፣ ትልቆች፣ ትንንሾችን አንድ ላይ በመያዝ በፍላጎት ሰዎች እራሳቸው አመልክተው ይህን እዚህ ነገር ውስጥ መግባት ፈልጋለሁ የሚሉ ከማህበራቶቻችን ውጭ ያሉትን ሰዎች ይዘን ከመቶ ሀያ በላይ የሚሆኑ ሰዎችን ስልጠና ሰጠን። እነዚያ ስልጠናዎች ካለቀ በኋላ ደግሞ የውጭ የአፍሪካ ሀገራት ኤክስፒሪየንስ ይመስላል በሰላም እኛን የሚመስሉ ግጭት ውስጥ ያለፉ ሴቶች እንዴት ተሳተፉ፣ እንዴት አጥሩን ዘለው አልፈው ሄደው እነዚያን ለውጦች ለማምጣት ቻሉ፣ ምን ነበር ፕሮሰሳቸው የሚለውን ደግሞ በቀጥታ ከእነሱ እንዲሰሙ አድርገን፣ በመጨረሻም በራሳቸው የራሳቸውን መቋቋሚያ ይዘው ይሄ ቡድን የኢትዮጵያ ሴቶች ለሰላም ግንባታ በሚል በባለፈው ሳምንት እንዲመረቅ ሆኗል። ከዚም ባለፈ እነዚህ ሴቶች ኦልሬዲ በየክልሎቻቸው በኮሚኒቲ በማህበረሰብ ውስጥ የራሳቸው በራሳቸው አቅም የጀመሯቸው ስራዎች አሉ። እነሱን ለመደገፍ የሚያስችል ትንንሽ ድጋፍ እያደረግን እንገኛለን። ነገር ግን በመጀመሪያ ደረጃ ባለው በማህበረሰብ ደረጃ ያለውን ግጭት አፈታት ላይ በቀጥታ እንዲሳተፉ ሪሶርስ ነው እያዘጋጀን ያለ ነው። አሁን ለምሳሌ ናሽናል ዳያሎግ በሚጀመርበት ጊዜ ስለዚህም ሴቶች መጠቀምቻል። ሌሎችም የሰላም ሂደቶች በሚኖሩበት ጊዜ ያሉ ሴቶች አሉ። በዚህ ብቃት ያላቸው የሰለጠኑ ፍላጎቱ ያላቸው ራሳቸውም ደግሞ ኮሌክቲቭሊ መናገር እና ስለ ሰላም ሊቆሙ የሚችሉ ሴቶችን ማብቃት እና ማቆም ነው የኛ ትልቁ ፍላጎት። ይሄ ይሄ ስራ ተጀምረዋል። ነገር ግን ይሄ ብቻውን በቂ ደግሞ ስለ አይደለ አሁን ለምሳሌ ብሔራዊ መግባባት የዚህ የናሽናል ዳያሎጉ ላይ ኮሊሽን አቋቁመናል። ቅድም ከኔ የተጠቀሰችው ኮሊሽን የሁሉንም ሴቶች ድርጅቶች የያዘና ናሽናል ዳያሎጉ የሴት አንደኛ የሴቶችን አጀንዳ የያዘ እንዲሆን፣ ሁለተኛ ሴቶች በአግባቡ የሚወከሉበት፣ ሶስተኛ ነገር ደግሞ በየ ማህበረሰቡ በሚደረገው ውይይት ላይ የሴቶች በአግባቡ እንዲሰማ ሙሉ በሙሉ ተሳታፊ እንዲሆኑ ለማስቻል ታስበው ያቋቋምነው ህብረት እና እንቅስቃሴ ነው። ስለዚህ እነዚህ እነዚህ ነገሮች እንግዲህ ይመልሱታል ብለን እናስባለን። ነገር ግን ከዚህ በላይ መጮህ እንዳለብን ያው ፕሬዚዳንት ቅድም የተጠቀሰውን ሌሎቹን ነገሮች ስንመለከታቸው አሁን ሴቶች ወደጎን እየፈተው ነው በተጎጂነት ነው እንጂ በውሳኔ ሰጭነት ላይ እየተቀመጡ አይደለም። እና ይሄ ኮሌክቲቭ አድቨኬት ማድረግ ያለብን ግፊት ብንሰራበት የሚገባ ነገር ነው ብዬ ነው ወደ ሲህን ደግሞ ልምጣ። አንቺ የመሰረትሽውና የምትመሪው ሴታዊት የተሰኘው ተቋምም እንዲሁ የተለያዩ እንቅስቃሴዎችን ያደርጋል እና በተለይ ቅድም እንዳልሹ ግጭትን በመጀመሪያ ማስቆም ቀዳሚ ተግባር ነው። ከዛ በኋላ ደግሞ ሰላምን ዘላቂ በሆነ መልኩ ለማስፈን የሚደረጉ ጥረቶች አሉ። ከዚህ ረገድ ሴቶችን በምን መልኩ ነው ለማሳተፍ እንቅስቃሴዎች የምታደርጉት? እሺ፣ የአሁን በፊት ከነበረው የሴቶች ማህበራት በተሻለ መንገድ አብረን እየሰራን ነው ብዬ አምናለሁ። ሰባ እንዳለችው የብሔራዊ ምክክር ኮሚሽን ብዙ የተለያዩ ድርጅቶች ተዋቅረው እንዳንድ መጥተው ኢንተርፌስ አላቸው ከናሽናል ዳያሎጉ ጋር ግን ያው በድርጅት ደረጃ የሚሰራው ነገር በጣም ሊሚትድ ነው። ከመንግስት የሚሰጠው ምላሽ አመርቂ ሆኖ አላገኘነውም እና ፒስ ቢልዲንግ ላይ ሰባ እንዳለችው ኔዋም እየሰራ ነው። የእኛ አፕሮች የሚለየው አሁን ያለውን ግጭት አፈታት ላይ መሳተፍ ሴቶች አለባቸው ብለን ብናምንም የእኛ አትኩሮታችን የበለጠ የሚመስለኝ ሙቭመንት ቢልዲንግ ወይም ንቅናቄን የመመስረት ነገር ነው። አሁን እኮ የሴቶች ጥያቄ ችላ መባል የቻለው ያው እንደ እንደ አንድ አይደንቲቲ ማርከር ወይ እንደ አንድ እንካራና ጉልበት እንዳለው ቡድን አንታይም። ሴቶች ሴቶች ቢደራጁ በብሔራቸው ነው ቢደራጁ በሃይማኖታቸው ነው እና ከለውጡም በኋላ በፊት የነበሩት ሴቶችን የመጠቀሚያ የማረግ ነገር በፖለቲካውም ላይ አሁንም እያየን ነው። በጣም በሚያሳዝን ሁኔታ የቀረ የመሰለን የሴቶች አደረጃጀትን ወደ ፖለቲካ መጠቀሚያ የማድረግ ነገር አሁንም አለን። ስለዚህ ለእኛ መፍትሄ ብለን የምናስበው ያው ሴታዎች በጣም ትንሽ ድርጅት ብትሆንም ስልታዊ ለመሆን እንሞክራለን ስለዚህ ሙቭመንት ብልኝ ተማሪዎች ላይ የምንሰራው ስራ አሁን ለምሳሌ ደብረታቦር ያገቡ ወጣት ሴቶች ጋር የምንሰራው በጣም ከስር ከመሰረቱ የሆነ በጣም ችግር ካለበት ህብረተሰብ ተነስቶ የራሱን ጥያቄ የመጠየቅ የማብቃት ሂደት ላይ ነው የምንሰራው። እዛ ያለ ፕሮጀክታችን ሌላ ከተማሪዎች ጋር አዲስ አበባም ክልል ላይ ላይ የምንሰራው ሰው ነው ቤተስራሳቸውን መብት መጠየቅ የምችል ድረስ አሁን እንዲሁም እየተዘነጋ ነው የምሄደው ልክ ሃይማኖትን ወይም ብሄርን እግኖር እንደማይችል ማድረግ እንደማይችል መንግስት አንድ ቀን የሴቶችን ጥያቄ እግኖር ማያረገ መሆን አለበት እና አንድ መንገድ እንደ ድጋይ ማወርወር ሊሆን ይችላል። አንደኛው መንገድ እስካሁን ያደረሰን ግን ወደ ዲሞክራሲ ስንሄድ ደግሞ ከፍተኛ ድምጽ ያላቸው ሴቶች ወጥተው የራሳቸው መጽ እየጠየቁ ከሆነ አሁን በዚህኛው ምርጫ ወይም በዚህኛው ናሽናል ዳያሎግ ወደ ጎን ከፍተል ይሆናል፣ ግን ማንተውበት ጊዜ ይኖራል። የሴቶች ጥያቄ መመለስ የሚኖርበት ጊዜ ይኖራል እና ይህኛው በአብዛኛው ኢንቨስትመንታችን እዛ ላይ ነው ለማለት ነው። እንግዲህ ሁለታችሁም እንደ ገለጻችሁት የተለያዩ ጥረቶች ይደረጋሉ ግጭቶችን ለማስቆም፣ ግን የሴቶች ተሳትፎ እጅግ የተገደበ ወይም ደግሞ በቁጥር ውክልና ላይ የተወሰነ ብቻ ሲሆን ይታያል ና በመንግስት ደረጃ መደረግ ያለባቸው ነገሮች ምንድን ናቸው? ከፖሊሲ ለውጥ ረገድ ሊሆን ይችላል። ሳባ፣ ወደ አንቺ ልምጣ። ምን አይነት ለውጦች አለበለዚያ ሴቶችን ያላሳተፈ ውሳኔና ለውጥ ዘላቂስ ሊሆን ይችላል ወይ አይችልም? ይሄን ደግሞ ለማረግ እንግዲህ አሁን መንግስት በተለይ እዚህ የተባበሩት መንግስታት ሪዞሉሽን አስራ ሶስት ሀያ አምስትን ወደ ስራ ለመለወጥ የብሔራዊ እቅድ ያስፈልጋል። ምክንያቱም ይሄ አንዱ የሴቶችን ውሳኔ ሰጭነት በሰላም በግጭት አፈታት እና በሰላም ማስፈን፣ በሰላም ግንባታ ላይ ሴቶች ተሳታፊ መሆን አለባቸው ተብሎ ኢትዮጵያም የገባችበት አንዱ ኮሚትመንት ነው። ይሄ ግን ብሔራዊ እቅድ ያስፈልገዋል እና አሁን አንዱ ጥሩ ነገር እንግዲህ መንግስት ይሄንን ብሔራዊ ቅድ በማውጣት ላይ ድራፍቲንግ ስጅ ላይ ይገኛል። አንዱ ይሄ ትልቅ ነገር ነው። ግን ይሄም ስራ ላይ መዋሉን መከታተል ይኖርብናል። ሌላው ግን በሰላሙም ጊዜ በሌላውም ጊዜ ከጦርነት ብቻ ሳይሆን በአጠቃላይ የመንግስት አወቃቀራችን አቅጣጫዎቻችን ላይ የሴቶች እኩል ተሳታፊ መሆን በዚህ ጊዜም ያላቸውን ተሳትፎ ያረጋግጣል ብዬ በተወሰነ ደረጃ አስባለሁ። እና በመጀመሪያ ሀምሳ ፐርሰንት ተደርጎ የነበረው የካቢኔ ቁጥር ቅድም እንደገለጸችው አሁኑ ሰዓት ያው በጣም ተመናምኖ ወደታች መውረግ ይታወቃል። እና እነዚህ አይነት ነገሮች እኛም በዛ በወቅቱ በጣም ጥሩ መሆናቸውን ብናመሰግን ኢንስቲቱሽናዊ መሆን አለባቸው፣ ማለት መረጋገጥ አለባቸው ቀጣይነት የሚኖረው ሁሌም እንደ ግዴታው መንግስት ሲያስብ እዚህ ላይ እኩል ሆኜ ነው መሳተፍ ያለብኝ፣ እዚህ ላይ ይሄን ያህል ቁጥር ማምጣት መቻል አለብኝ እያለ መንግስት በማንኛውም ደረጃ ማለት በፓርላማ ሚሆን፣ በኤክስኪቲቭ እያሰበ በሚሄድበት ጊዜ ያ አስገዳጅ ነው። አለዛ ግን አንዳንድ ጊዜ ይኖረናል፣ አንዳንድ ጊዜ የለንም አይነት ነገር ይሆናል እና አሁንም የምናየው የሴቶች አብሰን ከዚህ የሚመጣ ነው። ሴት ሚድስ ቢ ቀጣይ እንዲሆን መዋቅራዊ መሆን አለበት፣ ቀጣይ መሆን አለበት። ሁለተኛው ቼክ የሚያደርግበት አንድ መንገድ መኖር አለበት። ማለት እንዲህ አይነት ነገሮች ምን ማለት ነው? ለሀምሳ ፐርሰንት ሴቶች ምን ማለት ነው? ሴቶች ይሁላ ጉዳት ላሳለፉ ሴቶች ምን ማለት ነው? ምን ማለት ነው? እዚህ ላይ በጣም ጠንካራ ሴቶች መኖራቸውን እያወቅን አለማሳሰብ። ስለዚህ ሰልፍ ቼክ ማድረጊያ መኖር አለበት። ወደ ሲሄድ መቃጠል መጠናከር አለበት ነው። አመሰግናለሁ ሳባ። የመጨረሻ አንድ ደቂቃ ናት የቀረችን። እንደ ማጠቃለያ ሀሳብ እናድርገው እና ሴቶች በውሳኔ ሰጭነት ላይ ቦታ ባይኖራቸውም እንግዲህ ልጅ ወልደው ኮትኩታ አሳድገው ለማህበረሰቡ የሚያበረክቱ ትልቅ ሚና አላቸው እና ከዛ አንጻር ምናልባት ግጭቶችን በመከላከል ቅድመ መከላከል በማድረግ ረገድ ሚና አላቸው ብዬ አስባለሁ እና ከዛ አንጻር የሴቶች ሚና ምን መሆን አለበት በሚለው እናጠናቅስ። ይህን ምናልባት በአንድ ደቂቃ ሀሳብ ሽን እሺ መጀመሪያ ግን መንግስት የሚለው ላይ ተጠያቂነት ዋናው ነገር ይመስለኛል። አሁን ባሉት ግጭቶች ላይ ሴቶች ልብ ሲደፈሩ በትግራይም ሆነ በሌላም በአማራም በአፋርም ባሉት ጦርነቱ ጊዜ የራስን ወታደሮች ተጠያቂ ማድረግ አለበት መንግስት። የመጀመሪያው ጥያቄ ይሄ ነው። በፖሊሲ በበጀት ን ካየን በጣም ብዙ ነገር ወደ ኋላ ሄደናል። አሁን ስለ ስለመነጋገር ብዙ ጊዜ ላይኖረን ይችላል ግን ዜጎችን መልሶ ከጠያቂ ማድረግ አንዳንዴ ለኔ ትንሽ ይከብደኛል ግጭትን የግጭት አንድ አካል መልኮ የህብረተሰብ አካል እስከሆኑ ድረስ ሴቶች ሰላም ማስፈን ሴቶች ላይ ብቻ ሲጠበቅ አንዳንዴ ትንሽ አርቤያ ልስት የሆንብኛል ነገር ግን እንደ ወንዶችም እንደ ሴቶችም ሰላምን ለማምጣት መጀመሪያ ብዬ የማስበው እንደ ግለሰብን መተዛዘን መፍጠር አለብን። በእኔ ብሄር የደረሰ ሲደርስ ብቻ ሳይሆን ችግሩ ሴቶች በቃ ብሄርንም ሃይማኖትንም አልፈን እንደ ሴቶች አብረን መምጣት መቻል አለብን። ማንኛውም ሴት ላይ እየደረሰ ጉዳት አንደኛ አንድ ቀን ሊደርስ ይችላል ነው ላይ ሁለተኛው ነገር ደግሞ በቃ ያቺ አንድ ኢትዮጵያዊ ዜጋ እህቴ ናት፣ ልጅ ናት ብለን አብረን ይሄ ነገር በቃ መቆም አለበት ብለን አብረን መቆም አለብን ብዬ ነው የማስበው። እሺ፣ እንግዲህ ካለን ሰዓት አንጻር ፕሮግራማችንን እዚህ ላይ እናጠናቀቃለን። ሴቶች በግጭት በማስቆም እና ሰላምን በመገንባት ሂደት ውስጥ ምን አይነት ሚና ሊኖራቸው ይገባል በሚል ሀሳብ ላይ እንግዲህ የተሳተፉትን እንግዶቻችንን ወይዘሮ ሳባንና ሲህንን እጅግ አድርጌ አመሰግናለሁ። ለዛሬ ውይይታችንን በዚሁ እናጠናቀቃለን። ወደ ተከታዩ መሰናዷችን ነው የምናልፈው ላችሁት ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የጋቢና መሰናዷችንን ነው። በድሬዳዋ ለግለሰብ አልቢ የመስጠቱ ውሳኔ ከአንድ ዓመት በላይ ሲያወዛግብ የነበረው አንጋፋው የምድር ባቡር ክለብ ሁለገብ ሜዳ በቅርቡ ንብረትነቱ የግለሰብ ሳይሆን የሕዝብ ሆኖ እንዲቀጥል ያስተዳደሩ ካቢኔ ወስኗል። በዚህም በሜዳው ይገለገሉ የነበሩ የከተማዋ ወጣቶች ደስተኛ መሆናቸውን ለአሜሪካ ድምጽ ገልጸዋል። ጉዳው በህዝብ መዋጮ ለምቶ ለህዝብ ሆኖ እንዲቀጥል እንደሚፈልግ የመንግስት አመራሮችና የስፖርት ማህበረሰቦቹ አስታውቀዋል። አዲስ ቸኮል ተጨማሪ ያለው። ለድሬዳዋ ከተማ ምስረታ መነሻ የሆነው የቀድሞ የኢትዮ ጅቡቲ ምድር ባቡር በድሬዳዋ ብሎም በሀገሪቱ እግር ኳስ ላይም ጉልህ ሚና ነበረው። የምድር ባቡር እግር ኳስ ክለብ በተለያዩ ጊዜያት ለኢትዮጵያ ብሔራዊ ቡድን የተጫወቱት እና አመድ ጁንዲ፣ በከሪ አደም፣ ኬኔዲ፣ ደምሴ፣ ኤልያስ ሙሜና ሌሎችን የሚያፈራ ግዙፍ ክለብ ነው። የዚህ ግዙፍ ታሪክ ባለቤት የሆነው የምድር ባቡር ክለብ አሁን ባይኖርም የክለቡ ሁለገብ ሜዳ ግን ለከተማ ወጣቶች በዋነኛ ጊዜ ማሳለፊያ ሆኖ አንድ ክፍለ ዘመን በላይ ተሻግሯል። ክለቡ በእግር ኳስ ስኬታማ ታሪክ ይኑረው እንጂ በሜዳ ቴኒስ፣ ቅርጫት ኳስ፣ መረብ ኳስ፣ ቡልና ሌሎችም ጨዋታዎች በርካታ ስፖርተኞችን ያፈራ ነው። ከዚህም ባሻገር ኤግዚቢሽንና ባዛር ለማዘጋጀትም በከተማ ተመራጭ ከሆኑ ቦታዎች ይህ ሜዳ አንዱ ነው። ባለፈው አመት ይህ ባለታሪክ ሜዳ ለአንድ ግለሰብ ባለሀብት ሊሰጥ መወሰኑ ሲሰማ ብዙ አይነት ምላሽ ነበር ከህብረተሰቡ የተገኘው። በዘመናዊ መልኩ በግለሰብ ይዞታነት ሊለማኑ መባሉን የደገፉ ቢኖሩም ህዝባዊ ሆኑ መቀጠሉን የፈለጉ በርካቶች ግን ውሳኔውን በማህበሪያ ሚዲያ ተቃውመውታል። በወቅቱ የነበሩት የምድር ባቡር ድርጅቱ አመራሮችም ውሳኔውን በመቃወም ወደ ፍርድ ቤት አምርተው ውሳኔውን በጊዜያዊነት አሳግደው ነበር። ይሁንና በሂደት የወለገብ ሜዳ ይዞታነቱ ወደ ባለሀብቱ መዞሩ አልቀረም ነበር። እስከዚህ ጊዜ ድረስ በሜዳዎቹ ይጫወቱ የነበሩ የከተማ ወጣቶች ከአንድ አመት በላይ ምንም የተለየ ነገር አላጋጠማቸውም ነበር። ሆኖም ቦታውን ለማልማት ፈቃድ ያገኙት ባለሀብት ወጣቶችና ጊዜያቸውን እዚያ የሚያሳልፉ አረጋውያንን ከግቢው አስወጥተው ሜዳውን ማስቆፈር ሲጀምሩ ግን ተቃውሞ እንደገና ተነሳ። ይሁንና ቁፋሮ ብዙም ሳይቆይ እንዲቆም ተደረገ። ከምድር ባቡር ውጭ ሌላ አማራጭ ያልነበራቸው የከዚራ ዲፖ እና ነንበሯ ወጣቶች እንዲሁም ከእግር ኳስ ውጭ ለሌሎች ስፖርታዊ ጨዋታዎች ከልዩ ልዩ የከተማዋ ሰፈሮች ወደ ምድር ባቡር ሜዳ የሄዱ የነበሩ ስፖርት ወዳዶችም ሌላ አማራጭ መፈለግ ጀመሩ፣ ወይም በአማራጭ እጦት በየቤታቸው ተቀመጡ። በዚህ መካከል ነበር የከተማዋ ከንቲባ ከድር ጁሃር የስፖርት ቤተሰቡን ድንገተኛ ስብሰባ የጠሩት። ከቀኑ ዘጠኝ ሰዓት እስከ ምሽቱ ሁለት ሰዓት በቀጠለው ውይይት ላይ ብዙ ነገሮች ተነስተዋል። የብዙዎች ትኩረት ግን ታሪካዊ የምድር ባቡር ሜዳ ነበር። ድሬዳዋ ላይ ካሉት ቀበሌዎች ዜሮ ዜሮ ስድስት እና ዜሮ ሶስት ላይ ምንም አይነት ሜዳዎች የሉም። ዜሮ ስድስት የሚጠቀሙ ሜዳዎች አብዛኛው ጎርፍ ያበላሽበታል። ስለዛ ምንድን ነው ተቻችለን ምድር ባቡር ላይ ነው የምንሰራው። አካባቢው ላይ ያለውን ምድር ባቡርን ካልተጠቀምን ወጣት ወዴት እየሄደ ነው? አብዛኛው ወጣት እኮ አሁን ምድር ባቡር ከተሰጋ በኋላ ራሱ ሱስ ውስጥ የገቧ ነው፣ ኳስን ከነትተው ማለት ነው። ስለዛ አሁን መንስኤው ምንድን ነው? ሜዳ ቅየራ ሳይደረግ ምድር ባቡር ለግለሰብ ተሰጠ። ልማት ከሆነ የሚለማ ነገር ይህ ልማ ግን የዛ አካባቢ ተጠቃሚዎች ቦታ ተዘጋጅቶላቸው ሁለተኛ የሚጠቀሙበትን ቦታ ተዘጋጅቶላቸው መሆን አለበት እንጂ ይልማ ብቻ ሳይሆን ለአማራጭ ተዘጋጅቶላቸው መሆን አለበትም። ክልል ስንሄድ የሚጫወቱት በሳር ሜዳ ላይ ነው። እዚህ ደግሞ የምንጫወተው ኖርማል አዋራ ሜዳ ላይ ነው። እና እዚህ ላይ የፕሮፌሽናል እግር ኳስን የፕሮፌሽናል ስታዲየምን ሳርን ያለመልመድ ችግር እዛም ሄደን እንደ ሬድዋ ምን እያለን ነው ተግዳሮት እያመጣብን ነው ችግር እየሆነብን ነው ስለዚህ ዛሬ ላይ ሰሟን ተነስቶ ፕሮፌሽናል እግር ኳስ በዚህ በዚህ መንገድ የምትጫወቱበትን መንገድ ዘርግቻለሁ ከጎኑ እንደዚህ እንደዚህ አይነት ዲዛይን ያለው ይሄና ለዝብ የሚችል ሰው ባለይና አልኮኮብ ሆቴል የሚችል ነገር እሰራለሁ ብሎ ከመጣ ዋይኖት ኖት ኢንተረስትድ ማንሆንበት ለምን ለእግር ኳሳችን ማደግ አናስብም? እርግጥ ነው ፕሮጀክት የሚጫወቱ ልጆች ያሳስቡኛል። የድሬዳዋ አስተዳደር ከንቲባ ከድር ጀዋር ለግለሰብ የተሰጠው የምድር ባቡር ሁለገብ ሜዳ ካርታ እንዲመክን የአስተዳደሩ ካቢኔ መወሰኑን ለስፖርት ቤተሰቡ ይፋ አድርገዋል። ማልማት ይፈልጋል ይሄ ልጅ፣ ቦታው ደግሞ ተሰጥቷል። የስ ተሰጥቷል። ምን ማድረግ አለብን ነው ተለዋጅ ቦታ እንደሚሰጡ እርግጠኛ ሁን ብያለሁ። ግን ይሄ ደግሞ የህዝብ ነው። ድሬዳዋ ከተማ ይሄ የድሬዳዋ ሀብት ነው፣ ቅርጽ ነው፣ ታሪክ ነው። ሁለተኛ ደግሞ ሜታውን ነው መሀል ከተማ ያለው ነገር ነው። ውሳኔውን ተከትሎ ወጣቶችና በብርድ ባቡር ክለብ ጊዜያቸውን ያሳልፉ የነበሩ አረጋውያን ወደ ሜዳው ተመልሰዋል። ፈርሶ የነበረውን የእግር ኳስ ሜዳ ዳግም ለመስራት እንቅስቃሴዎች መኖራቸውን አይተናል። በጅማ ከተማ ለሚካሄደው ሀገር አቀፍ የወጣቶች ውድድር እየተዘጋጀ ያለው የ03 ቀበሌ ታዳጊዎች እግር ኳስ ቡድንም በሜዳ ቴኒስ ሜዳ ጊዜያዊ ልምምድ መስራት ጀምሯል። የቡድኑ አሰልጣኝና ተጫዋቾች በካቢኔው ውሳኔ ደስተኛ መሆናቸውን ገልጸዋል። የአንዱ ሰበንቲን አጽታይኒ ውሳኔው ደስ ይላል። ሁላ የምታያቸው ሽማግሌዎች እዚህ ጋር የምታያቸው ቢያንስ በትንሹ ይሄ ሜዳ ከአንድ ሺህ አምስት መቶ ሰው በላይ ሰው ይጠቀምበታል ይሄ ሜዳ እና ያንን ሁላ ሰው ማጣት ማለት ላይ በጣም ከባድ ነው። ስለዛ ውሳኔ ደስ ብሎኛል። አላብዳኔ ባላለው የድሬ ከዚራ ቲም አባል ነኝ እዚህ ምድር ባቡር ሲዘጋ ብዙ ስሜት ተሰምቶ ነበር የባል ጉድ እና እንደዚህ የሚዘጋብን ከሆነ እኛውን ላልባል አብዛኞቹ ስፖርት ቤተሰቦች ታሪካዊ ምድር ባቡር ሜዳ የህዝቡ ሆኖ እንዲቀጥል ፍላጎታቸው መሆኑ ከከንቲባው ጋር በአካሄዱት ውይይት አስታውቀዋል። የዜሮ ሶስቱ አሰልጣኝ ጌዶን ብሩክም በሁለት አቅጣጫ ዋና መንገድ ዳር ያለው የሜዳው ይዞታ ገቢ የሚያስገኙ ህንፃዎች ተገንብተውለት ምድር ባቡር ክለብ በቂ ገቢ እንዲኖረውና ራሱን እንዲችል ይመኛል። ህዝባዊ መገልገያዎችና ታሪካዊ ቅርሶችን ለልማት በሚል ለግለሰቦች መስጠትና ፍርድሶ መስራት አዲስ አበባን ጨምሮ በተለያዩ ቦታዎች ላይ በተደጋጋሚ እያወዛገበ ያለ ጉዳይ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። 2:00 Ain't nobody business but me and my baby. Either way, yeah. I don't gotta answer to anyone. Roll out of bed with no makeup. I'm running late, but I still make a difference. ያዝናቸው አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። አብረናችሁ ያመሸነው በማቀናበር ኤልያስ አስማረ፣ በዋና አዘጋጅ ጽዮን ግርማ እንዲሁም እኔም ሳስተናግዳችሁ ያመሸሁት መኝሽ የቆየ ነበር። በፕሮግራማችን ላይ አስተያየት ካላችሁ በፌስቡክ ገጻችን አት ቪኦኤ አምሀሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሀሪክ ላይ ልታገኙ ትችላላችሁ። ነገ በተመሳሳይ ዝግጅቶች እንጠብቃችኋለን። ሰላም፣ ደህና እደሩ።